በእግዚአብሔር ተወከልኩ እፎ ትብልዋ ለነፍሴ አአይል ውስተ አድባር ከመ ኦፍ ስመናሁ ሀጠአን ወሰቁ ቀስቶም ወአስተዳለው አህጻቲ ሆሙ ውስተ ምጉንጳቲ ሆሙ ከመ እይንድፍዎሙ ለርቷነ ልብ በጽሚት እስመ ናሁ ዘአንተ ሳራይከ ሙንቱ ነሰቱ ወጻድቅ እሰ ምንተ ገብረ እግዚአብሔር ውስተ ፅራ መቅደሱ እግዚአብሔር ውስተ ሰማይ መንበሩ ወአየንቲ ሆኒ ሃበነዳይ ይነጽራ ወቀራነልቲ ሆኒ የሃትቶ ለጓለምያው እግዚአብሔር ይሃትቶ ለጻድቅ ወለሃጥ ዘሰ አፍቀራ ላመጻ ጸላ ነብሶ ይዘንም መሳግር ላይለሃጣን እሳት ወተይ መንፈሳውሎ مكفل تصوّع اسمه صادق الزياهير وصدقه افكاره ورث السهل تريوه قدسه سبعات العوال ومنفذ قدوس العالم والعالم